ትግራይ ነጻ አውጪ ግንባር ላለፉት ሀያ ሰባት አመታትም ሁለንተናዊ ጥቃት የከፈተው በአማራው ላይ ነው አማራው ጠላቴ ነው ጠላቴን መጥፋት አለበት በሚል ሰፊ ዘመቻ ስላደረገ የአማራው የመደራጀቱ አላማ የህልውናውን የማስጠበቅ ነው በአማራነት ሲደራጁ ሌሎቹ ማህበረሰቦች የት ነው የሚገቡት አማራውን እንደ ጠላት አድርገው የመቁጠር ሁኔታ ወይንም አንድነት የነበሩትን ህዝቦች እንለያያቸዋለን ማለት ነው የቀደሙት የአንድ አማራ ንቅናቄ የድርጅት ጉዳይ ኃላፊ አቶ ኃይለ ገብርኤል አያሌው እሳቸውን ተከትሎ የሰማቸኋቸው ደግሞ መደራጀት በክፍለ ሀገር እንጂ በጎሳ ላይ መሆን የለበትም የሚል አቋም ይዘው የቀረቡት ፕሮፌሰር አለማንተ ገብረስላሴ ናቸው። ውይይቱ በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። ሰላም ጤና ስጥልን። እንደምናመሻችሁ ክብራትና ክብራን አድማጮች ከቅዳሜ ሚያዝያ 6 2010 ዓ ም ምሽት ፕሮግራሞቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ልዩ ልዩ ፕሮግራሞች ይዘን ቀርበናል። የፕሮግራሙ አቀናባሪ ንጉሡ ታምሬ ነው። አሁን ወደ ቀዳሜው የዓለም ዜና እንለፍ። መልካም ምሽት፣ እንደምናመሻችሁ አድማጮቻችን ዜናውን የማነብላችሁ አዳኝ ፍሳዬ ነኝ። ወታደራዊ እቅድ አውጪዎችና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሶሪያ የኬሚካል መሳሪያ ቦታዎች ላይ የተከፈተው ጥቃት ፍጹም ስኬት ነበረው በማለት እያሞግሱ ናቸው። ሁሉም ሚሳይሎች ኢላማቸውን መትተዋል ይላሉ የአሜሪካ ወታደራዊ ባለሥልጣኖች። ፕሬዚደንት ትራምፕ ቀደም ሲል ከአሜሪካ ጋር ሆነው ዛሬ ማለዳ ላይ በሶሪያ ለፈጸሙት ጥቃት ፈረንሳይንና ብሪታንያን አሞግሰዋል። ፕሬዚደንት ባሻር አልአሳድ ባለፈው ሳምንት ማብቂያ ላይ ደማስቆ አጠገብ በሚገኘው ቦታ በኬሚካል መሳሪያነት የሚጠረጠር ጥቃት አካሂደዋል ለሚለው ክስ ምላሽ ነው። ጥምረቱ ጥቃት ያካሂደው ሶስት ሀገሮች አንድ በመዲናዊቱ ደማስቆ ሁለት ሌሎች ደግሞ ከሰሜን ሊባኖስ ጋር በሚዋሰነው ድንበር አጠገብ በሚገኘው ሆልምስ አጠገብ የኬሚካል መሳሪያ ቦታዎች ላይ 105 ሚሳይሎች እንደተኮሱ ተገልጿል። ፕሬዚደንት ትራምፕ ጥቃቱ ከተካሄደ በኋላ በትዊተር ባስተላለፉት መልእክት ሌሊቱን የተሟላ ጥቃት ተካሂዷል። ለአስተዋይነታቸውና ለወታደራዊ ክፍላቸው ኃያልነት አመሰግናቸዋለሁ። ከዚህ የበለጠ ውጤት አይኖርም። ተልዕኮው ተጠናቋል ሲሉ አስገንዝበዋል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ በቴሌቪዥን በታየ ጋዜጣዊ ጉባኤ ሲናገሩ የጣምራ ጥቃት የተካሄደው በሶሪያ የመንግስት ለውጥ ለማምጣት ሳይሆን የአል አሳድ መንግስት ኬሚካል መሳሪያ የመጠቀም አቅሙን ለማዳከም ነው ብለዋል። የፈረንሳዊ መሪ ኤማኑዌል ማክሮን በበኩላቸው ኬሚካል መሳሪያ ጥቅም ላይ ሲውል ዝም ብለን ልናልፍ አንችልም የሚል መግለጫ አውጥቷል። ወደኋላ ኋላ ሰፋ ያለ ዘገባ እናቀርባለን። የዩናይትድ ስቴትስ የፈረንሳይና የብሪታንያ ወታደራዊ ኃይሎች ዛሬ ማለዳ በሶሪያ መንግስት ኢላማዎች ላይ የፈጸሙት የአየር ጥቃት ድጋፍና ከባድ ነቀፌታ አስከትሏል። ፔንተገን ማለት የዩናይትድ ስቴትስ መከላከያ ሚኒስቴር፣ ሶስቱም የተመቱት ኢላማዎች ከኬሚካልና ከስነ ፍጥረታዊ መሳሪያ ምርቶች ጋር የተያዙ ናቸው ይላል። የሶሪያ አጋር የሆነችው ሩሲያ በምዕራብ ሀገሮች የተከፈተውን ጥቃት አጥብቃ ውግዛለች። ሶሪያ በአየር ጥቃት ወቅት አስራ ሶስት ሚሳይሎችን መትቼ ጥያለሁ ብላለች። በብዙ መቶዎች የሚቆጠሩ የፕሬዚዳንት አል አሳድ ደጋፊዎች ወታደራዊውን ጥቃት በመቃወም በደማስቆ ተሰልፈዋል። ሩሲያ በብዙ ሺዎች የሚቆጠሩ ወታደሮችና ወታደራዊ እቃዎች ሶሪያ ላይ አስፈራለች። አንድ ከፍተኛ ሩሲያ ጀነራል ሞስኮ የተራቀቀ ዘመናዊ የሚሳይል ዘዴን ለሶሪያ ልታቀርብ ትችላለች ብለዋል። ጀርመን፣ ካናዳ፣ አውስትሬሊያና ጃፓን የአየር ጥቃቱን ደግፈዋል። የአውሮፓ ካውንስል ፕሬዚደንት ዶናልድ ታስክ የአውሮፓ ህብረት ፍትህን በመወገን ከአጋሮቻችን ጋር እንቆማለን ብለዋል። የኔቶ ማለት የሰሜን አትላንቲክ ቃልኪዳን ሀገሮች ድርጅት ዋና ጸሐፊ ጄምስ ስቶልተንበርግ ኬሚካል መሳሪያን የሚጠቀሙት ወገኖች ተጠያቂ መሆን አለባቸው ብለዋል። በተባበሩት መንግስታት ድርጅት የቻይና ተወኳይ ጉዳዩ ጥንቃቄ በጥንቃቄ እንዲያዝ አሳስበዋል። የእስራኤል ወታደሮች ትላንት አንድ ፍልስጤማዊን እንደገደሉ ዘጠኝ መቶ የሚሆኑትን ደግሞ እንዳቆሰሉ የጋዛ የጤና ጥበቃ ሚኒስቴር ገልጿል። ብዙ ፍልስጤማውያን በፍልስጤማውያን የሚተዳደር ጋዛ ሰርጥንና እስራኤልን የሚከፍለውን የድንበር አጥር ጥሰው ለመግባት ተደጋጋሚ ሙከራ ባደረጉበት ወቅት የእስራኤል ወታደሮች እነሱን ለመበተን ተኩስ ከፍተዋል። እምባ አስመጪ ጋዝንም ተጠቅመዋል። ግጭቱ የተነሳው በብዙ ሺ የሚቆጠሩ ፍልስጥማውያን በድንበሩ አካባቢ ተቃውሞ ባካሄዱበት ወቅት ነው። ተቃውሞው እስከ መጪው ግንቦት ወር የሚቀጥል ሲሆን የዛሬው ሶስተኛው ሳምንታዊ ተቃውሞ ነው። የጋዛ የጤና ጥበቃ ሚኒስቴር በገለጸው መሰረት አንድ የ28 ወጣት ልጅ በተተኮሰበት ጥይት ተገድሏል። ጉዳት ከደረሰባቸው ከዘጠኝ መቶ በላይ ፍልስጥማውያን 223ቱ በተከፈተባቸው ተኩስ እንደቀሰሉ ጠቁሟል። ከቆሰሉት መካከል አስር ነርሶች እና እግረኛ ሐኪሞች እንዲሁም ሁለት ጋዜጠኞች እንደሚገኙባቸው የጤና ጥበቃው ሚኒስቴር ገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃል። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን ለቀዳሚው ዘገባ ወደ ኬንያ እንሻገራለን። የአካባቢው ሰላም ሳይመለስ ወደ ቤታችን መመለስ አንፈልግም ያሉት በቅርቡ ከኢትዮጵያ ሞያሌ ተፈናቅለው ወደ ኬንያ የፈለሱትና ከዚያ የሚገኙ ስደተኞች ናቸው። በአካባቢው ሰላም ሳይሰፍን ወደ ቤታችን እንድንመለስ የኬንያ መንግስት እያስገደደን ነው ሲሉም ተናግረዋል። ስደተኞቹ አሁን በሶሎሎ ደንበላ ፍቻና በሚባል ቦታ የሚገኙ ሲሆን የማርሳቢት ግዛት እንድንመለስ ግፊት እያደረሰብን ነው ሲሉም ገልጠዋል። የኬንያ ስደተኞች ጉዳይ መስሪያ ቤት ግን ስደተኞቹ ያልፈቃዳቸው እንዲመለሱ አይገደዱም የሚል መልስ ሰጥተዋል። ገልሞ ዳዊት ተጨማሪውን እንሆ ይዞ ቀርቧል። ኬንያ ማርሳቤት ግዛት በደንብ ላፈቻና ጊዜያዊ መጠለያ የሚገኙ የኢትዮጵያ ስደተኞች በአካባቢው ሰላም ሳይሰፍን የማርሳቤት ግዛት አስተዳደር እንዲመለሱ እያስገደዳቸው መሆኑን ተናገሩ። አንድ በደንብ ላፈቻና ጊዜያዊ መጠለያ የሚገኝ ስደተኛ ምንም ምክንያት እንኳን ሳይነገራቸው እንዲውጡ እንደተባሉ ይናገራል። እንዲሁ ተነስተው ግቡ አሉን። በቃ ሀገራችሁ ሰላም ወርዷል ተመለሱ አሉን። እኛ ግን በሀገሩ ሰላም እንደሌለ ነው የምናውቀው። ስለዚህ መግባት እንደማ ሳንችል ነገር ናቸው። ካስገድዳችሁን እንኳን ወደ ጫካ ሄደን እንጠለላለን ብለን ስንነግራቸው ሂዱና በሀገራችሁ ጫካ ውስጥ ተሸሸጉ እንጂ እዚህ መቆየት አትችሉም አሉ። ነው ስደተኞች መመለስ የጀመሩት ከሶመሬ ጊዜያዊ መጠለያ ሲሆን በደንበላ ፈጫና ያሉትም አሁን መመለስ መጀመራቸውን ነዋሪዎች ይናገራሉ። ለስደተኞቹ የተሰጠው አማራጭ ሌላው በተገን ጠያቂነት መመዝገብ ሲሆን፣ ብዙዎቹ ግን በስደተኝነት ከመመዝገብ ይልቅ የአካባቢው ሰላም በቦታው እስኪመለስ እዚያው መቆየትን ይመርጣሉ። ወይዘሮ ደር የሚገኛ የስምንት ልጆች እናት ናቸው። እኛ ወደ ካኩማ መሄድ አንፈልግም። እኛን ጠላት እያሳደደን ስለሆነ ነው እንጂ ትንሽም ብትሆን ንብረት እናቀ ያለን ሰዎች ነን ዶሮ እንኳን ቢሆን ንብረታችንን ትተን መሄድ አንችልም። ለነፍሳችን ብለን እንጂ ከመሬታችን መሰደድ ፈልገንም አይደለም። የልጆቻችን ደን ፈሶበታልና ስለዚሁ እዚሁ ሆነን መጠባበቅ እንደምንፈልግ ነው የነገር ናቸው። ስደተኞቹ ስላነሱታ ቤቱታ የኬንያ ሞያሌ አካባቢ ፓርላማ አባል አቶ ካለቸ ጉፉን ጠይቀን ነበር። እርሳቸውም የማርሳቤት ግዛት ውሳኔን ስደተኞቹ በትክክል አልተረዱትም ይላሉ። አየህ፣ የስደተኞች ጉዳይ ዓለም አቀፍ ጉዳይ ነው። ስለዚህ ማንኛውም ስደተኛ ወደ ዚች አገር ሲመጣ የኬንያ መንግሥት ነው የሚቀበለው። እነኚህ ግን ወንድሞቻችን ስለሆኑ የማርሳ ቤት ግዛት በተለያዩ ነገሮች አግዟቸዋል። የማርሳ ቤት ገዢው ማለት የፈለገው አሁን የማርሳ ቤት ግዛት ለጊዜው ድጋፍ አድርጎላቸዋልና ደግሞም በኢትዮጵያን በኩል መረጋጋት ስላለ መመለስ የሚፈልጉት እንዲመለሱ፣ በስደተኝነት መቀመጥ የሚፈልጉ ግን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽፈት ቤት ኃላፊ ኃላፊነት ይወስዳል ሲል ነው ያስቀመጠው። ለምን ንግግሩን ሌላ ይዘት እንደሰጡት ግን አላውቅም። ሌላው ጉዳዩ የሚመለከተው የኬንያ የስደተኞች ቢሮ ነው። አንድ ስማቸው እንዲጠቀስ ያልፈለጉ የቢሮው ባልደረባ ግን በኬንያ ሕግ ስደተኞችን የመቀበል ኃላፊነት የማዕከላዊ መንግስት ድርሻ መሆኑን ጠቁመው ስደተኞቹን ከፈቃዳቸው ውጪ እንዲመለሱ የሚያስገድድ አካል እንደማይኖር ገልጸዋል። ብዙዎቹ ተፈናቃዮች በስደተኝነት መመዝገብ የማይፈልጉ በመሆናቸው ቢሮቸው መፍትሄ እያፈላለገ መሆኑንም አክለው ይናገራሉ። በተባበሩት መንግስታት የስደተኞች ጉዳይ ዩ ኤን ኤች ሲ አር በተለይ ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው ከተሾሙ ወዲህ በርካቶች ከጊዜያዊ መጠለያ ወደ ቀያቸው መመለሳቸውን ይፋ አድርገዋል። ብዙ ስደተኞች የተመለሱት ሶመሬ ተብሎ ከሚታወቀው የስደተኞች መጠለያ ነው። ተመላሾቹ ወደ ቤታቸው ሲመለሱ አንዳንዶች ቤታቸው ተሰብሮ ንብረታቸው እንደተወሰደባቸው ይናገራሉ። ወይዘሮ አብድያ ገልማ የአንድ ልጅ እናት ነች። በሶመሬ ጊዜያዊ መጠለያ ለሳምንት ከቆየች በኋላ ወደ ቤቷ ስትመለስ ንብረቷ እንደተዘረፈባት ትናገራለች። ምንም የቤት ቃል አስቀሩልኝም። ሁሉን ጠቅልለው ነው የወሰዱት አልጋዬን ራሱ ዘመዶች ከጋምቦ አሉኝ። እነሱ ጋ ነው እያደርኩ ያለሁት። አሁን ስወጣ ምንም በእጄ ይዤ አልወጣሁም ከልጄ ውጪ። ስለ ንብረታችን ስንጠየቅ ለምን ቤታችሁን ትታችሁ ሄዳችሁ እያሉ ያስፈራሩናል። ምንም መልስ የሚሰጥህ እንኳን ሰው የለም። ይህ በእንዲህ እንዳለ ነዋሪዎች አሁንም ሞያሌ ወደ ቀድሞዋ አለመመለሷን ይናገራሉ። በተለይ በከተማዋ የመከላከያ ሰራዊት አባላት በብዛት ሰፍሮ እንደሚገኙ ነው የሚናገሩት። ከዱራኔራ ከበፊቱ በተጨማሪ አሁን ብዙ ሰራዊቶች አሉ። ካምፕ ውስጥ ራሱ ጠዋት በፊት ትንሽ ሆኖ ነበር የሚወጡት፣ አሁን ግን በብዛት ነው የሚወጡት። ከነዋሪዎች ጋርም ይጋጫሉ። በተለይ ብስክሌት የሚነዱ ልጆች የቀይና አረንጓዴ ምልክት ሲያገኙባቸው ይደበድቧቸዋል። ትናንት ራሱ ልጆች ደብድበዋል። በዚሁ ምክንያት በከተማዋ ሙሉ መረጋጋት ስለሌለ ብዙ የንግድ ቤቶች ዝግ መሆናቸውን አሁንም ነዋሪዎች ይናገራሉ። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ። አድማጮች አሁን ወደ ሁለተኛው የምሽቱ ዘገባ እናልፋለን። ወደ አዲስ አበባ የሚመልሰናል። ከ60 ዓመታት በፊት የተገነባውና የአፍሪቃ አንድነት ድርጅት የተወለደበት የአፍሪቃ አዳራሽ ህንጻ በ57 ሚሊዮን የአሜሪካ ዶላር እንዲታደስ የኢትዮጵያ መንግስትና የአፍሪቃ የምጣኔ ሀብት ኮሚሽን መፈራረማቸው ተዘግበዋል። እድሳቱ አዳራሹን ከማዘመን ባለፈ የቱሪስት መናኸሪያ እንደሚያደርገውም ተገልጧል። መለስካቸው አምሀ ተከታትሎታል። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ዋና ጽፈት ቤት ግቢ በሚገኘው አፍሪካ አዳራሽ እንዲታደስ የተወሰነው በመንግስታቱ ድርጅት ጠቅላላ ጉባኤ የዛሬ ሁለት ዓመት ነበረ። ጠቅላላ ጉባኤው በወሰነው መሠረት የዛሬው የአፍሪካ ኅብረት የቀድሞው የአፍሪካ አንድነት ድርጅት የተወለደበትን ህንፃ አፍሪካ አዳራሽን ለማደስ እስከ 569 ሚሊዮን ዶላር የሚደርስ ወጪ ይዞለታል። ይህንን ውሳኔ ተግባራዊ የሚያደርግ ስምምነት እዚሁ አፍሪካ አዳራሽ በተካሄደ ሥነ ሥርዓት የኢትዮጵያ መንግሥትና የአፍሪካ ኢኮኖሚክ ኮሚሽን ተፈራርመዋል። በመንግሥታቱ ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ዶክተር ቬራ ሶንጎይ ስምምነቱን ሲፈርሙ እድሳቱ ለምን እንዳስፈለገ ባጭሩ ገልጸዋል። በስልሳ ዓመታት በየ በየሀገሮቻችን በአህጉራችን ብዙ ነገሮች ተፈጽመዋል። ዛሬ ከወትሮ ይልቅ አያሌ ነጻ የሆኑ አገሮች አሉን። እናም ወደ ስብሰባችን የሚመጡ እጅግ ብዙ ሰዎች አሉ። ስለሆነም አሁን ልናደርገው የምንሞክረው አፍሪቃ አዳራሽን ከዘመኑ ጋር በሚመጥን ሁኔታና መንገድ እንዲሁም ከስሙ ጋር በሚሰምር መልኩ ቁጥሩ ከፍ ያለ ተሰብሳቢ የሚያስተናግድ አዳራሽ እንዲሆን ነው። የአፍሪቃ ልጆች ይህ ይገባቸዋል። ኢትዮጵያ ላለፉት ስልሳ ዓመታት እኛን በማስተናገድ ረገድ የሰራችው የሚደነቅ ነው። ለዚህ ነው አሁን እዚህ ያለ ነው። ለዚህም ነው አሁን በበለጠ ፍቅር ወደዚሁ እንድንመጣ የሚያስችለንን ስራ ለመስራት የምንሞክረው። የኢትዮጵያ የውጭ ጉዳይ ሚኒስቴር ሚኒስትር ዴታ ወይዘሮ ሂሩት ዘመነ ፊርማቸውን ሲያኖሩ ባደረጉት አጭር ንግግር ያስታወሱት በዚህ አዳራሽ ከዓመታት በፊት የተከናወኑትን ታላላቅ ተግባራት ነበረ። ይህ አህጉር አንድ የተባበረ ግንባር ለመገንባት ቁርጠኝነቱን አሳይቷል። እናም ዶክተር ሶንጌ ካሉት ጋር እስማማለሁ። ይህ አዳራሽ ቅኝ ገዥነትን በመምታት ውጤቱ መቶ በመቶ የሚባል እንደሆነ አምናለሁ። በዚህም ልንኮራ ይገባል። የድርጅታችን መስራች አባቶች ያከናወኑትን ተግባር በታላቅ ክብር እናስታውሳለን። እዚህ አድርሰውናል። ይህን እድል በመጠቀም እንደ አህጉር አንድነት እጅግ አስፈላጊ መሆኑን ተረድተው ላደረጉት አስተዋጽኦ ለቀድሞ መሪያችን ላጼ ኃይለሥላሴ ያለኝን የተለየ አክብሮት መግለጽ እወዳለሁ። ዶክተር ቬራ ሶንጎዌ በፊርማው ስነስርዓት ላይ የመንግስታቱ ድርጅት ጠቅላላ ጉባኤ ለዚህ ህንፃ የሰጠውን ግምትም አውስተዋል። አክለውም በህንፃ ግንባታው ሂደት ያሉትን ችግሮች በመጠቆም ሊደረግ የሚገባውን ጥንቃቄም አስገንዝበዋል። የአፍሪቃ አዳራሽ ግንባታ በመላው የመንግስታቱ ድርጅት ከሚከናወኑ የመሰረተ ልማት ግንባታዎች ታላላቆቹ አንዱ ነው። ይህ ለአህጉሩ ብቻ ሳይሆን ለመንግስታቱ ድርጅት ያለውን አስፈላጊነት ጭምር ያሳያል። ስራውም በቁጠባና በቅልጥፍና መስራት ይኖርብናል። ግንባታ ብዙ ጊዜ በተያዘለት መርሃ ግብር ያለመጠናቀቅ ወይን ያለመጠናቀቅ ግንባታ ብዙ ጊዜ በተያዘለት መርሃ ግብር ያለመጠናቀቅ ዝንባሌ ያለው፣ ይህንን በሚገባ እናውቃለን። ወይዘሮ ሂሩት ዘመነ በበኩላቸው መንግሥታቸው የግንባታውን ሂደት በተመለከተ ሊረዳ የሚችለውን ሁሉ እንደሚያደርግ ቃል ገብተዋል። አክለውም የመንግስታቱ ድርጅት ለጉዳዩ የሰጠውን ትኩረት አመስግነዋል። ይህን ሥራ ቅርስ ለማድረግ በመንግስታቱ ድርጅት ስለተሰጠው ትኩረት በጣም እናመሰግናለን። ዶክተር ሶንጉዌን መጀመሪያ ሄጄ ሳናግራቸው ጀኔቫ፣ ኒውዮርክና አዲስ አበባ በዚህ ሂደት ሲጣመሩ የሰው ልጅ ሁሉ የጋራ ቅርስ ይሆናሉ ብለው ነበር። በዚህም ባለፈው ጊዜ በሰራነው እርስ በራሳችን እንማማርበታለን። ባለፈው ጊዜ የሰራነውን ደግሞ ወደፊት ሊያንደረድረን የሚችል ኃይል እንደሚፈጥርልን አምናለሁ። የአፍሪካ አዳራሽ በአዲስ አበባ ከተማ ከብሔራዊ ቤተ መንግስት ፊት ለፊት በዳግማዊ ምንልክ ጎዳና ዳርቻ ከፍ ካለ ስፍራ ጉልህ ሆኖ የሚታይና ዓይን የሚማርክ ህንፃ ነው። እንደ አውሮፓውያን አቆጣጠር በ1961 ዓ ም ፌብርዋሪ 26 በቀዳማዊ አጼ ኃይለሥላሴ ተመረቀ። የአፍሪካ ኢኮኖሚክ ኮሚሽን ከኢትዮጵያ መንግሥት በመንግሥታቱ ድርጅት ከትምህርት ሳይንስና ባህል ድርጅት ወይንም ዩኔስኮ እና ከአፍሪካ ኅብረት ጋር በመተባበር አፍሪካ አዳራሽ እንዲታደስ ከአስር ዓመታት በፊት ተነሳሽነቱን ወስደዋል። ኮሚሽኑ የተመሠረተበትን ሃምሳኛ ዓመት ባከበረበት በዚህ ወቅት አዳራሹን የአፍሪካ ዘመናዊ ታሪክ ሐውልት ብሎ ሰይሞታል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አምሃንና ገልሞ ዳዊትን ለዘገባዎቻቸው እናመሰግናለን። አድማጮች፣ አሁን ወደ ምሽቱ ቅንብሮች እንለፍ። ከትላንት በስቲያ ሐሙስ ምሽት የተጀመረና በሰዓት እጥረት ሳቢያ ሁለተኛውን ክፍል ማቅረብ ሳንችል የቀረነው ውይይት ነው። ተከታዩ የዩናይት ስቴትስ ምክር ቤት ያጸደቀው የሕግ ውሳኔ ኤችአር 128 ዓላማው ምን ይሆን? እንዴትስ ይሠራል? ኤች አር አንድ መቶ ሀያ ስምንት የተባለው የዩናይት ስቴትስ ምክር ቤት ባለፈው ማክሰኞ ያጸደቀው በኢትዮጵያ የሰብአዊ መብቶች ጉዳይ ላይ ያተኮረ የውሳኔ ሀሳብ ዓላማው ምን ይሆን እንደ ምንስ የተወጠነለትን ይህን ዓላማውን ያሳካል በሚል ለደረሱን ጥያቄዎች ተጨማሪ ማብራሪያ ፍለጋ ለጉዳዩ ቅርበት ካላቸው የማህበረሰብ ድርጅቶች ከአንዱ ተጠሪ ጋር እየተካሄደ ቃለ መልልስ ነው። ዲያቆን ዮሴፍ ተፈሪ በዚህ የውሳኔ ሀሳብ ዙሪያ በቅንጅት ከተንቀሳቀሱ በርካታ የኢትዮጵያውያን አሜሪካውያን ድርጅቶችና ቡድኖች አንዱ የሆነው የኮሎራዶው የኢትዮ አሜሪካውያን ሲቪክ ምክር ቤት ሊቀመንበር ናቸው። ቀደም ባለ ውይይታችን እልባት ካደረግንበት እንነሳለን። እነሆ ወደ ውይይቱ። ዲያቆን ዮሴፍ፣ ይህ ኤችአር 128 ያቀረባቸውን ዝርዝሮች የኢትዮጵያ መንግስት አሟልቶ ባይገኝ ቅድም የገለጿቸውን ከተቃዋሚ ድርጅቶች ጋር በግልጽ ውይይት መጀመር፣ የተባበሩት መንግስታት መርማሪ ቡድን አገር ውስጥ ገብቶ ከዚህ ቀደም የተፈጸሙ በደሎችን ማጣራት፣ አስቸኳይ ጊዜ አዋጁን ማንሳት ከቀዳሚዎች ውስጥ የሚገኙበት ናቸው። እኚህ ባልተሟሉበት የዩናይት ስቴትስ የውጭ ጉዳይ ሚኒስቴርና የዩናይት ስቴትስ ዓለም አቀፍ የተራዲዮ ፕሮግራም ወይም ዩኤስሲአይዲ ከኢትዮጵያ ጋር በሚያደርጓቸው ትብብሮች፣ ከኢትዮጵያ ጋር በሚሰሯቸው ስራዎች ላይ ተጽዕኖ ያሳድራል፣ እንዲለወጡ ያደርጋል ነው የሚሉት። ባጭሩ ይሄ ነው ነን ባይንዲንግ የሆነው አንደኛው። ቅድም የሚያላነሳ ነው ነገር ደግሞ ምንድን ነው የፕሬዚደንቱንን ፊርማ አያስፈልገውም በስራ ላይ ለመዋል ይሄ ነ እና ቀልጣፋ የሆነ መቆጣጠሪያ ነው። ሌላውን ግን በጣም ኢምፖርታንት ማግኔትስኪ አክት የሚባለው በተለይ ይህንን ቅድም የተዘረዘሩትን ጉዳዮች በተለይ ሰብዓዊን መብትን በሚመለከት የጎዱ ግለሰቦች በባለስልጣንነት ደረጃ ሆነው የጎዱ ሰዎች ለመውጣት ህብረትን እና አሜሪካንም ሆነ በምዕራብ ሀገሮችን በሩን ሊዘጋ የሚችለውን ህግ ደግሞ የሴኔቱ ትንሽ ለየት ይላል። ይህንን በስራ ላይ ማሟላት አለበት ብሎ የሚለው ቅድም የጠቀስናቸው የአስተዳደሩን ክፍል ነው የሚጠየቁት ሰዎች በእነሱ ላይ ተጽዕኖ እና ቁጥጥር ህጋዊ የሆነ እርምጃ ሊወሰድባቸው የሚችለውን ማዘዣ እዚሁ ሬዞሉሽን ውስጥም አለ። እና እሱም አንደኛው የሚያካትተው ተጽዕኖ ነው። በነገራችን ላይ ይሄ ነገር በተለይ ያለምንም ቅዋሜ በሚያልፍበት ጊዜ አድሚኒስትሬሽኑም ራሱም ከእንግዲህ ወደ በኢትዮጵያ ላይ ባለው ፖሊሲ ላይ የግድ የኮንግሬስን ውሳኔ ግምገማ ውስጥ ያስገባዋል። ምክንያቱም አንድም የምክር ቤት አባል ሳይቃወመው ያለፈን የኮንግሬስን ውሳኔ ኢግኖር ማድረግ አይችልም በሙሉ ድምፅ ያለፈ በመሆኑ እና ይሄ ደግሞ ቀላል አይደለም። ለዚህም ነው ለዚህም ነው የገዢው መንግስት ያን ሁሉ ገንዘብ እያወጣ አንድ አመት ተኩል ሙሉ የተዋጋን ይህንን ሕግ የምታሳልፉ ከሆነ እኛ በጸረ ሸበርተኝነት በሚደረገው እርምጃ ውስጥ ሁሉ ራሳችን ከአሜሪካን አጋዥነት እናስወግዳለን ብሎ ያስፈራሩት አንዴም ሁለቴም፣ አምባሳደሩም ደብዳቤ የጻፉት ይሄን ነገር አታጸድቁ ያሉት ምክንያት አለው። ምክንያቱም የሚነክስ ጥርስ አለው እዚህ ውስጥ እና በቀላሉ የሚተካም አይደለም። በነገራችን ላይ እንደዚህ አይነት ሕጎች ከዚህ በፊትም አሁን ሙሉ ተጽዕኖ በሚደረግባቸው ሀገሮች አጀማመሩ ባህሪው እንዲህ ነበር። ራሻን ብናይ ኢራንንም ብናይ ሌሎችም ሀገሮች ሲጀመር በእነሱ ላይ ፉል ኢኮኖሚክ ማዕቀብ ከመጣሉ በፊት ኮንግሬስ እንዲህ አይነት ተመሳሳይ ሬዞሉሽን እያወጣ እድል እየሰጠ ኮንግሬስ ብቻውን ወጥቶ አንድን መንግስት ይህንን ካላደረግ የሚል የግዴታ ህግ ሊያወጣ አይችልም። ምክንያቱም ያንን ኢንፎርስ ማድረግ የሚችል ሜካኒዝም የለም እና ስርዓቱ በእንዲህ አይነት መንገድ ነው ከድሮም ጀምሮ የአሜሪካን ፖሊሲ በአንድ ሀገር ላይ መጨረሻ ላይ የኢኮኖሚክ ማዕቀብ ሁሉ እስከ ማድረግ የሚደርሰው። በነገራችን ላይ ኮንግረስመንስ ክሪስመስ ከመጆሪቲው ሊደር ከኬቨን መካርቲ ጋር ስብሰባ ባረግንበት ወቅት አንድ ፕሮሚስ ያደረገልን ነገር አለ በዚህ አንቆምም ብሏል እና ቅድም ያልኩትን ነገር በስቴፕ በስቴፕ ነው ተጽዕኖ የሚመጣው። አንዴ ከተከፈተ አንዴ የአሜሪካን መንግስት በነፃ ምንም አይነት ኮንዲሽንስ ሳይኖር ኢትዮጵያን መንግስት ዝም ብዬ ልርዳ የሚለውን ፖሊሲ አሁን እየቀየሩ የመጣበት ደረጃ ላይ ደርሷል። በዚህ ወቅት ቃል የገቡልን በዚህ እንደማይቆም አሁን ድራፍት፣ አዲስ ድራፍት እንደተጀመረ ይህም ድራፍት ኢኮኖሚክ ማዕቀብ ተጽዕኖ የሚያደርግ እንግዲህ ተጽዕኖ በሚደረግበት ጊዜ የሚያስገድድ ማለት ነው። ተመሳሳይ እንደ በትልቅ ደረጃ ለማሳየት አልፈልግም። ነገር ግን ሌሎችም ሀገሮች በእንዲህ አይነት ጉዳይ ከኢትዮጵያ መንግስት ጋር ግንኙነት እንዳይኖራቸው እርዳታም እና የመሳሰለው ነገር እንዳያገኙ የአሜሪካን መንግስት የሚገፋ ከሆነ ከፍተኛ ጉዳት በገዥው ላይ ሊመጣ ስለሚችል ይህንን ሁሉ ድራፍት የሚያደርግ ረቂቅ ኮንግረስመን ክርስመስ እያዘጋጁ መሆኑን ለእኛ ቃል ገብቶልናል። መልካም። ዲያቆን ዮሴፍ በአንድ በኩል የአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ መመረጡ በአገሪቱ ውስጥ ከቅርብ ሳምንታት ወዲህ የሕዝብ ጥያቄዎች መልስ ወደሚያገኙበት ለዓመታት የቀጠሉት ግጭቶች ሊያበቁ ይችላሉ፣ ሁኔታዎች ወደተፈለገው አቅጣጫ ሊሄዱ ይችላሉ የሚል ተስፋ ያሳደረበት እንደመሆኑ ኃላፊነት የተቀበሉበትን ንግግራቸውንም አስመልክቶ ተቃዋሚ ድርጅቶችን ጨምሮ በውጭ አገር ያሉ ሳይቀር አዎንታዊ ምላሽ የሰጡበት እንደመሆኑ ይህ ውጥን ያን የለውጥ ሂደት ያደናቅፋለሁ የሚለው በቀደሙ ውይይቶቻችንም ብናነሳው አሁንም ጥያቄ እየቀረበበት ነው እና በዛስ ረገድ እንዴት ነው የምትመለከቱት? እሺ፣ ዶክተር አብይን ንግግራቸውን ሰምተናል። እኔም ብዙ ኢትዮጵያኖች ዓለም አቀፍ ደረጃ ኢትዮጵያ ውስጥም ያሉት ይሰማኛልን ምዛውህኝ ባለትገኝም በእውነት መልካም አገላለጽ መልካም መንፈስ ወደ መቀራረብ የተሻለ ስርዓት ለማድረግ ተስፋ የሚሰጥ ንግግር ተናግረዋል። ግን ራሻኖች አንድ የሚናገሩት ጥሩ አባባል አለ። እመን ግን አረጋግጥ ይላል፣ ትረስት በት ቨሪፋይ ይላል። እና ይሄ ኤች አር መቶ ሀያ ስምንት ማረጋገጫ ነው። ምክንያቱም ዶክተር አብይ የተናገሩት ነገር እና የኤች አር መቶ ሀያ ስምንት በአማርኛ ተተርጉሞ የኢትዮጵያ ሕዝብ ቢያነበው? እንደውም የኤች አር ዋንቶኒ ኤትን ገልብጦ ያነበቡ ነበር የሚመስሉት። እዛ ላይ አንዳንድ ነገሮችን እርግጥ አላነሱም። ያ ጊዜ አዋጅን በሚመለከት እስረኞች መቼ እንደሚፈቱ የመሳሰሉትን ነገር ይላል። ስለዚህ ኤች አር ዋንቶኒ ኤት ምንድን ነው ብሎ አንድ ሰው እንደ ድንገት መንገድ ላይ ያቆመው ቢጠይቀኝ መልሴ ምንድን ነው የመልካም አስተዳደር የጀርባ አጥንት ነው ብዬ ነው መልስ የምሰጠው እንጂ እንቅፋት የሚፈጥር ወይም ደግሞ የሚፈለጉ ለውጦች እንዲያመጡ የሚያደናቀፍ አይደለም ነው የሚሉት የእርስዎ መከራከሪያ? አዎ። ለምን ዶክተር አብይ ተቀራርበን እንስራ ሲል ኤችአር ዋንቶዋኔ ከኋላ ሆኖ ምን ይላል? አዎ ዶክተር አብይ ይሄ መልካም ሀሳብ ነው፣ እሱን ለማድረግ ግን እስረኞቹን መፍታት አለብህ ይለዋል። አዎ ዶክተር አብይ መንፈሱ ጥሩ ነው፣ ነገር ግን ጊዜዋን እጁ ማንሳት አለብህ አዎ ዶክተር አብይ ይሄ ያልከው መንፈስ በጣም ጥሩ ነው። ይህንን ለማድረግ ግን የሰብዓዊ መብትን ምርመራ መደረግ አለበት ይለዋል። ስለዚህ አንዱ አንዱን የሚያግዝ ነው። ይሄ ሁለተኛው ነገር ደግሞ በጣም እንዲያው ከዚህም ጋር ተያይዞ መነሳት ያለበት ነገር ምንድን ነው? ይሄ አሁን የተፈጠረ የተባለው ነገር ንግግርና መንፈስ ወይም ምኞት ነው እንጂ በስራ ላይ ገና ያልተጀመረ ነገር ነው። ስለዚህ ይህን ነገር ለመሆኑ አሁን አሜሪካኖች በእውነት ግልጽ አድርገን ብንነጋገር ከተባለ አሁን ያለውን የገዥውን አካል በሁለት መንገድ አይተውታል። ለመጀመሪያ ጊዜ ለዚህ ምኖ ይህ ህግ ረቂቅ ኮንግሬስ ላይ ቀርቦ በሙሉ ድምፅ ያለፈው አንዱ ምንድን ነው ኢህአደግ አንድ መንግስት፣ አንድ አካል፣ አንድ ድምፅ ሳይሆን በሁለት አካል የተለዩ ናቸው ብለው አምነዋል። አንደኛው የሪፎርሚስት ሊብራል የሆነ ሞዴሬት የሆኑ አካሎች አሉ። በሌላው ደግሞ በጣም አክራሪዎች አሉ። ለውጥ ፈላጊና የለውጥ ሂደትን ያልፈቀዱ አሉ እያሉን ነው እያሉ ነው። ስለዚህ ፖሊሲያችን ለውጥን የሚፈልጉትን ሞዴሬት የሆኑትን ከዚህ በፊት ሀያ ሰባት አመት ሙሉ ይዘውት የነበረውን ፖሊሲ እንስር፣ እንግደል ጊዜ አዋጅና ውጭ የሰብአዊ መብት ይህም የማያዋጣ መሆኑን አሜሪካኖች አምነውበታል። በዚህ መቀጠል አይችልም። ኢትዮጵያ ኢቭን ለጸረ ሸበርተኝነት አስተዋጥበው ልታደረግ የምችለው ራሷ ከአመፅ ከዳነች ብቻ ነው። ያ ደግሞ ሊሆን የሚችለው ሞዴሬት ኃይሎች ሊብራል የሆኑ ኃይሎች ከውስጥም ከውጭም ሆነው ተቀራራቢ የሆኑ ጉዳዮችን በጋራ ሰርተው ተቃዋሚም ኃይሎችም አድርገው ኔጎሽየትድ በሆነ መንገድ በድርድር ለመተላለፍ ሲችል ነው። በነገራችን ላይ እንዲህ አይነት ቀውስ ነገር ውስጥ የገቡ ከዚህ በፊት በታሪክ የምንረዳው ኢንክሉዲንግ ሳውዝ አፍሪካ ልክ በእንዲህ አይነት መሰረት ነው የተደረገው። ምክንያቱም በአፓርታይድ ፖሊሲ ውስጥ እነ ቦታ ሞዴሬት ሆነው ነበር የቀረቡት ከውስጥ ከገዥነት እና ኢትዮጵያንም አሁን የምትታይበት ወደ ግራ ትሂድ ወደ ቀኝ ትሂድ የምትለውን ነገር የምንዳኝበት ስለሆነ ነው። እና በዚህ ጉዳይ ላይ ግልጽ እንሆን። ይህ ህግ አሜሪካኖች በኢትዮጵያ በያዘችው ሁኔታ መቀጠል እንዳማትችል ባያምኑበት ኖሮ እንኳን ኮንግሬስ ላይ ሊቀርብ ገዢ ይህን ነገር አታጽድቁብኝ እስከ ማለት መድረስ ይቅርና ይህንን ጉዳይ ጉዳይ ነው ብሎ የሚያነጋግረንም ሰው አይኖርም ነበር። ስለዚህ እንግዲህ ከነሳ ነው አይቀር በተለይ ዶክተር አብይ ሞዴሬት ከሆኑ የተናገሩትን ነገር የተመኙትን ነገር ለኢትዮጵያ ሕዝብ ባሉት መሰረት ለማሸጋገር የሚፈልጉ ከሆነ የአሜሪካን መንግስት ይሄንን የእሳቸውን መንፈስ በስራ ላይ ለማዋል ህግ አውጥቶላቸዋል። ኤች አር ዋን ቶኔት የሚባል እኛም ከና ከአንተ ጋር ነን ለማለት የሚገልጹበት ኦፊሻል የሆነ ዶኩሜንት እርግጥ ከአድሚኒስትሬሽኑም ባይሆንም ከኮንግሬስ ወጥቷል። አሁን ደግሞ በቅርቡ ሴኔት ላይ ቀርበው ደግሞ ሴኔትም ይህንኑ ሉ ዛክሊ ዝሴም ቨርቤት የሚሆኑ ነገር ባይ ዘ ዌይ ይህንን አሁን የገለጽኩትን ነገር አድማጮች እንዲያውቁ የምፈልገው ነገር አለ። ዶክተር አብይ ከተመረጡ በኋላ አሜንድመንት ገብቷል። ኤችአር መቶ ሀያ ስምንት ላይ በፊት የዛሬ ስድስት ወር በኮሚቴው የጸደቀውን አይደለም ያለፈው አሁን የእስረኞችን መፈታት በዚህም አሁን ጠቅላይ ሚኒስትር ስልጣን መረካ ረከብ ምክንያት በአደባባይ ላይ ወጥተው የገለጹትን መንፈስ እና የፖለቲካ ዓላማ ያመሰግናል። ይሄ ከየት የመጣ ነው? የነሱ አፕቱዴት በሆነ በአሁን ጊዜያዊ በሆነ በተጨባጭ ነገር የኢትዮጵያን ወቅታዊ ጉዳይ የሚከታተሉና በነገሩ ደስተኞች እንደሆኑ የሚሰጡት መግለጫ ሆኖ ነው ያገኘነው፣ እና በአሜንድመንት ነው ያለፈው። ይሄ ትናንትና ወዲያ ያለፈው ህገረቂጥ ኮንግሬስ ላይ ያለፈው በፊት የመጣው ሳይሆን አሁን በኢትዮጵያ ላይ የተከሰተውንም ጉዳይ አንድ ላይ አብራርቶ ተጨምሮበት ያለፈ ውሳኔ መሆኑን መክለስ ፈልጌ ነው። መልካም። ሰፋ ያለ ማብራሪያን የሰጡን ዲያቆን ዮሴፍ ተፈሪ መቀመጫውን በምዕራብ ዩናይትድ ስቴትሷ የኮሎራዶ ክፍለ ግዛት ያደረገው የኢትዮጵያ አሜሪካውያን ሲቪክ ምክር ቤት በኮሎራዶ የተባለው ማህበር ሊቀመንበር ለጊዜው አመሰግናለሁ። እግዜር ይስጥልኝ። እግዜር ይስጥልኝ። ጌታ እግዚአብሔር ያከብረልኝ። ዲያቄውን ዮሴፍ ተፈሪን በድጋሚ አመሰግናለሁ። አድማጮች ሰፋ ያለውን የምሽቱን ክፍለ ጊዜ የሚወስደውም በትላንትና ምሽት ጀመር ያደረግነው ውይይት ነው። በመግቢያው ላይ ያስተዋውቀናል። ወደዚያው እናቅና። አድማጮች አሁን ደግሞ በሶሪያ ላይ ስለተፈጸመው ጥቃት የተቀናበረ ዝግጅት እናሰማለን። ከሶሪያው ዘገባ በኋላ ወደ ቅዳሜ መደበኛ ፕሮግራም እንመለሳለን። ዩናይትድ ስቴትስ እንግሊዝና ፈረንሳይ በሶሪያ ላይ የከፈቱት የተቀናጀ ጥቃት እየተካሄደ እንደነበረ ፕሬዚደንት ዶናልድ ትራምፕ ድንገት ብቅ ብለው ካስታወቁ 18 ሰዓታት አለፉ። ጥቃቱ የተከፈተው ሩሲያ በቅርቡ ዱማ ላይ አድርሰዋለች ለተባለ የተከለከለ ኬሚካል ጥቃት ምላሽ መሆኑን ፕሬዚደንት ትራምፕ ዋይት ሀውስ ውስጥ በሰጡት መግለጫ አስታውቀዋል። በሁለተኛው የዓለም ጦርነት ወቅት ከአንድ ሚሊየን በላይ ሕይወት በኬሚካል ጦር መሳሪያዎች መጥፋቱን ያስታወሱት ፕሬዚደንት ትራምፕ ያ ሁኔታ እንዲደገም ጨርሶ እንደማይፈቅዱ አስታውቀዋል። የአሜሪካ ጦር ሶሪያ ውስጥ የሚቆይበትን ጊዜ ፕሬዚደንቱ ባያሳውቁም፣ ፕሬዚደንት ባሻር አልአሳድ ኬሚካል ጥቃቶችን እስኪያቆሙ ዘመቻቸው እንደሚቀጥል ተናግረዋል። ሶሪያ መንግስት ጋር ይተባበራሉ ላሏቸው የሩሲያና የኢራን መንግስታትም ከአድራጎታቸው እንዲታቀቡና ከምዕራቡ ኃይሎች ጋር እንዲተባበሩ ጠይቀዋል። ፕሬዚደንቱ በተለይ ሩሲያን በተመለከተ በ2013 ዓ ም በአውሮፓ የዘመን አቆጣጠር ማለት ነው፣ የሩሲያው ፕሬዚደንት ፑቲንና መንግስታቸው የሶሪያን ኬሚካል የጦር መሳሪያዎች ለማውደም ዋስትና ሰጥተዋል አሳድ በቅርቡ ያደረሱት ጥቃትና ዛሬ እኛ የሰጠነው አጸፋ ፑቲን ያንን ቃላቸውን ያለመጠበቃቸው ውጤት ነው ብለዋል። ፕሬዚደንት ትራምፕ ሩሲያ በዚህ የጨለማ መንገድ ከመቀጠልና የሰለጠነውን ዓለም እንደ ሰላምና መረጋጋት ኃይል ሆና ከመቀላቀል አንዱን መምረጥ አለባትም ብለዋል ዶናልድ ትራምፕ። የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ የጦር ኃይሎቿ ጠቅላይ ኤታ ማዦር ሹም ጀኔራል ጆሴፍ ዳንፎርድና ሌሎችም ከፍተኛ የጦር ሹማምንት ትናንት ማምሻውን መግለጫ ሲሰጡ ጥቃቱ የተፈጸመው በዋሽንግተን ዲሲ ሰዓት ትናንት ከምሽቱ ሦስት ሰዓት ወይም በአዲስ አበባና በመካከለኛው ምስራቅ ጊዜ ዛሬ ማለዳ ከሌሊቱ 10 ሰዓት ላይ እንደነበር አስታውቀዋል። ጥቃቶቹ ደማስቆ አቅራቢያና ሆምስ ውስጥ በሚገኙ ሶስት ኢላማዎች ያነጣጠሩና በኬሚካል የጦር መሳሪያዎች ሳይንሳዊ ምርምርና ልማት ተቋም እንዲሁም በማከማቻዎችና መሠረተ ልማቶቻቸው ላይ ያተኮሩ እንደነበሩ ባለሥልጣናቱ አስታውቀዋል። ጥቃቶቹ የተካሄዱት አንድ ሰዓት ከአስር ደቂቃ ለሆነ ጊዜ እንደነበርና ኢላማዎቻቸውን በተሳካ ሁኔታ መጥተው ማውደማቸውን ተልዕኳቸውንም ማጠናቀቃቸውን አስታውቀዋል። ዘመቻዎቹ ከፍተኛ ጥንቃቄ የተደረገባቸውና ትክክለኛ እንደነበሩ ያስታወቁት የጦር አዛዦችና የመከላከያ መስሪያ ቤቱ ባለሥልጣናት በሕይወት ላይ ሊደርስ የሚችልን ጉዳት በተቻለ መጠን ለማስቀረት የታሰበባቸው መሆኑንም አመልክተዋል። ፕሬዝደንት ትራምፕ ዛሬ ባወጡት የትዊተር መልዕክት ተልዕኮው ተሳክቷል፣ ሚሽን አኮምፕሊሽድ ብለዋል። እንቅስቃሴውንም ዘመቻውንም በከፍተኛ ሁኔታ አሞግሰዋል። የመከላከያ ሚኒስትር ማቲስ ወሳኝ እርምጃ ሲሉ የጠሩት ይህ ጥቃት ለባሻር አልአሳድ እንዳለፈው ሳምንት አይነት ኬሚካል ጥቃት ዳግመኛ እንዳያካሂዱ ግልጽ መልእክት ያስተላለፈ ነው ብለዋል። የአሳድ መንግሥት ባለፈው ዓመት የተፈጸመበት ጥቃት ትምህርት እንዳልሰጠው በግልጽ ያስታውቃል ብለዋል ማቲስ። ዛሬ እኛና አጋሮቻችን ጠንከር ያለ ዱላ ነው ያሳረፍንበት። አሳድና ነፍሰ ገዳይ አበጋዞቹ በተጠያቂነት ሊያዙ የሚችሉበትን ሌላ ኬሚካል ጥቃት እንዳይፈጽሙ ግልጽ መልእክት አስተላልፈናል ብለዋል የመከላከያ ሚኒስትሩ። የመከላከያ ሚኒስትር ማቲስ በዚሁ ማብራሪያቸው ወቅት ባለፈው ሳምንት ዱማ ከተማ ውስጥ ቢያንስ ለአርባ ሰው ሕይወት መጥፋት ምክንያት የሆነው የክሎሪን ጋዝ ጥቃት እንደነበረ በማረጋገጥ ተናግረዋል። ባለፈው ሳምንት በምስኪን ሲቪሎች ላይ የተፈጸመውን ኬሚካል ጥቃት የሶሪያ መንግሥት ለማድረሱ እርግጠኛ ነኝ። የአጸፋ ምላሽ እንድንሰጥ ያስቻለን በቂና በመረጃ የተደገፈ እርግጠኛነት ነው ያለኝ ብለዋል ጄምስ ማቲስ። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ዛሬ ኒውዮርክ ውስጥ በጉዳዩ ላይ ሲመክር ውሏል። ጀርመን፣ ካናዳ፣ አውስትራሊያ እና ጃፓን ሦስቱ አጋሮች ለፈጸሙት የትናንት ምሽት የአየር ጥቃት ድጋፋቸውን ሰጥተዋል። የአውሮፓ ህብረት ምክር ቤት ፕሬዚደንት ዶናልድ ተስክም እኛ ከአጋሮቻችን ጋር ከፍትህ ጎን እንቆማለን ብለዋል። የሰሜን አትላንቲክ የጦር ትብብር ድርጅቱ ኔቶ ዋና ጸሐፊ የንስ ሽቶልተንበርግ ኬሚካል መሣሪያን የሚጠቀም ሊጠየቅ ይገባዋል ብለዋል። የመንግስታቱ ድርጅት የቻይና ቋሚ ተጠሪ ማ ዣኦሁ ደግሞ በአካባቢው ውጥረት እንዲረግብና ነገሮች በጥንቃቄ እንዲያዙ አሳስበዋል። በሌላ በኩል ደግሞ ሁሉም ወገኖች ለዓለም አቀፍ ህግጋት እንዲገዙ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ አሳስበዋል። ይህ በእንዲህ እንዳለ የፕሬዚደንት ባሻር አልአሳድ ደጋፊዎች ናቸው የተባሉ ሰልፈኞች ደማስቆ ውስጥ ዛሬ አደባባይ ወጥተው ጥቃቱን አውግዘዋል። ለመሪያቸውም ያላቸውን ድጋፍ ገልጸዋል። ኤስ መቶ እና ኤስ ሁለት መቶ የሚባሉ ሩሲያ ሰራሽ ጸረ ሚሳይል ተምዘግዛጊዎች ወደ ሶሪያ ይተኮሱ የነበሩ በርካታ ቁጥር ያላቸውን ሚሳይሎች አየር ላይ እየቀለቡ አምክነዋል ሲል የሶሪያ መንግስታዊ ቴሌቪዥን ዘግቧል። ከአረቡ ዓለም የተባበሩት አረብ ኤሚሬቶች፣ ሳዑዲ አረቢያና ካታር ለአሜሪካ መራሹ ጥቃት ድጋፋቸውን አሰምተዋል። ኢህአዴግ ኢትዮጵያን በዘውግ፣ በዘር ከፋፈለ፣ የኢትዮጵያን አንድነት ኢትዮጵያዊነትን አዳከበ በሚል በተቃዋሚዎቹ ቢከሰስም አሁን አሁን ደግሞ በዘር ወይም በጎሳ መደራጀት እየተበራከተ መሆኑ ይስተዋላል ሲል ይንደረደራል። ለዚህም የተለያዩ የአማራ ስብስቦች በአማራነት እየተደራጁ መሆናቸውን ከቅርብ ብንነሳም አንድ አማራ በሚል የምስረታ ጉባኤውን ያካሄደውን ንቅናቄ መመልከት ይቻላል። ለዚህ ንቅናቄ መደራጀት ደግሞ ከፍ ያለ እገዛ ካደረጉት መካከል የዛሬ እንግዶቻችን ይገኙበታል ይለናል ፕሮግራሙን ያሰናዳው አዲሱ አበበ። ፕሮፌሰር ጌታቸው በጋሻው በሽካጎ የሀርፐር ኮሌጅ የምጣኔ ሀብት ጥናት መምህር ናቸው። አቶ ኃይለ ገብርኤል አያሌው የአንድ አማራ ንቅናቄ የድርጅት ጉዳይ ኃላፊ ሦስተኛው ተወያይ አቶ ተክሌ የሻው የአማራ ህልውና ለኢትዮጵያ አንድነት ድርጅት ሊቀመንበር ናቸው። እንዲሁም መደራጀት በክፍለ ሀገር እንጂ በጎሳ ላይ መሆን የለበትም የሚል አቋም ይዘው የሚከራከሩት ፕሮፌሰር አለማንተ ገብረ ስላሴ ደግሞ ቀድሞ በዊልያም ኤንድ ሜሪ ኮሌጅ የህግ መምህር ናቸው እንግዶቻችን ያወያያቸው ቀደም ብዬ እንደጠቆምኩት አዲሱ አበበ ነው እውን ኢትዮጵያዊነትን ለማጠናከር የአማራው በአማራ ብሔርነት መደራጀት ወይም የዘር ፖለቲካ ጠቃሚ ነው ሲል በቅድሚያ ለፕሮፌሰር ጌታቸው መካሻ ባቀረበው ጥያቄ ይንደረደራል አመሰግናለሁ ለእድሉ እኔ የዘር ፖለቲካ ድርጅቶችን አልደግፍም ነበር ብዙ የዘር ድርጅቶች ነበሩ እነሱ ለኢትዮጵያ አንድነት ከሚያደርጉት አስተዋጽኦ የበለጠ ጉዳት ያመጣሉ ብዬ የምከራከርበት ወቅት ነበር ዛሬ ግን ይሄ ሁኔታ ተለውጦ እኔ ወደድኩት ጠላሁት የኢትዮጵያ ፖለቲካ የዘር ወይ የጎሳ ፖለቲካ መንግስት ለሀያ ሰባት አመት ተዋቅሮ ያለው በጎሳ ወይም በዘር ላይ ነው በዚህ ውስጥ ያልተወከለው እና የራሱ ዘር ኦርጎሳ ለመጥቀም ወይም ለመከላከል እና የአገሪቱ የፖለቲካ ሕይወት ውስጥ ብዙ ሚና ሊኖረው ያልቻለው አማራ ብቻ ነበር እና አሁን ከጊዜ በኋላ ሁሉ ነገር ገብቶ በክልል ተደራጅቶ በሚኖርበት ጊዜ መታወቅ ያለበት አማራ እንዳውም ኢትዮጵያን በክልል ሲከፍሉ ምንም ተሳትፎ አልነበረውም። የተደራጀ ስላልነበረ በዋናነት ወያኔና ኦነግ የኦሮሞ ነጻነት ግንባር ባወጡ ማፕ መሰረት ተሰጠው እንጂ ይሄ ነው የኔ ብሎ ተከራክሮ ተነጋግሮ ያገኘው ነገር አይደለም። በዛ ሲተዳደር ይሄን እንዳውም እንደ ብሔራዊ ጉዳት ወይም ንቀት እየተመለከት ነው እያለ ግን አሁንም በኢትዮጵያዊነት የሚደራጁ ድርጅቶች እያደጉ ለመሄድ ባቃታቸው ጊዜ ግን ሁሉ ነገር በዘር ብቻ በሚገለጥበት ጊዜ አማራ ለመደራጀት ሲሞክር የአማራ መደራጀት የለበትም፣ የአማራ መደራጀት ለኢትዮጵያ አንድነት አደጋ ነው እየተባለ በጣም ሲጠቃ ሳይ ይሄ ትክክል አለመሆኑ ብዙ ስሜት ሰጠኝ። የሚመጡት የለውጥ እንቅስቃሴዎች በሙሉ ካየ ናቸው በዘር የሆኑ ናቸው። እና አማራ ለምን አይደራጅም? ልደራጅ በሚልበት ጊዜ ደግሞ ለምን ይወቀሳል? አሁን ያለው ስርዓት ከማንም ደግሞ ለይቶ አብልጦ የሚጎዳው የሚያጠቃው አማራ ሆኖ እያለ አማራ ራሱንም ለመከላከል እንዲችል እንደገና ኢትዮጵያን ለመገንባት ሁሉም በዘሩ ሄዷል፣ እና አማራም በራሱ የዘሩ ድርጅት ተወክሎ ከተቀሩት ጋር በመነጋገር የኢትዮጵያ አንድነትን በዛ በኩል ለማጠንከር እና ለማምጣት ይቻላል በሚል ነው። እንግዲህ ፕሮፌሰር ባጭሩ የሚመልሱልኝ አሁን ከዚህ ቀደም የዘር ወይም የዘውግ ፖለቲካ አልደግፍም ነበር ብለዋል። ዛሬ መደገፍ ስህተትን በስህተት ላይ ይሄ ስህተት ነው ኢትዮጵያን ይጎዳል ብለው የሚያምኑ እርስዎ በተለይ በፖለቲካ ብዙ ዕድሜዎን ያሳለፉ ዛሬ ድረስ ንቁ የፖለቲካ ሰው ሆነው ስህተት ነበር የሚሉትን ነገር በሌላ ስህተት ማረም አይሆንብዎትም? ሞ ይባሉ ምን ይመልሳሉ? አይሆንም። የማይሆንበት ምክንያት ላለፉት ሀያ ሰባት አመታት ያለው በኢትዮጵያ ውስጥ ነቅሶ ያለው የዘር ፖለቲካ ነው። የኔ መውደድ አለመውደድ ምንም ዋጋ የለውም እዚህ ላይ ሪያሊቲው ወይም እውነታው ኢትዮጵያ ውስጥ ያለው የዘር ፖለቲካ ነው ሁሉም በዘሩ ሲወከል በዘሩ ያልተወከለ የተሰጠውን ብቻ እንደ ለማኝ የሚቀበል አማራ ብቻ ነው እና አማራ ራሱ ጠብቆ ደህንነቱንና ፍላጎቱን ጠብቆ ከሌሎች ጋር ደግሞ በእኩልነት በኢትዮጵያዊ በኢትዮጵያ አንድነት ላይ ነው አማራው የሚመሰረተው አሁን ከኦሮሞ የመጣው በኢትዮጵያ ውስጥ የኦሮሞን ጥቅም ለማስጠበቅ ለማስጠበቅ ብሎ ነው የመጡት በእንደዚህ እንግዲህ ድሮ ያልነው ይሄ ብሔራዊ ድርጅት ተራ ካልቻለ አሁን በዘር ወይም በጎሳ ሲደራጁ እና ግን ለኢትዮጵያ አንድነት ተገዢነን ካሉ ያ መጀመሪያውን የፈለግነው ካላገኘነው ይሄ የተሻለ አማራጭ ነው። አሁን እኮ ከዛም ወርደን በጠቅላይ ግዛት ወር አስተዳደር ደረጃም እየተደራጀን ያለ ነው። ይሄ ይሻላል የሚሉ አሉ። ለዚህ ነው ፕሮፌሰር አለማንተን ያቀረብኩት። በኋላ ይመጣሉ። አቶ ኃይለ ገብረ፣ ወደ እርሶ ጋር ልምጣና የተያያዘ ጉዳይ ስለሆነ አማራ በአማራነቱ ቢደራጅ ለኢትዮጵያ ጠቃሚ ነው የሚለውን ነገር እርስዎም አብረው እንዲያውም ከፕሮፌሰር ጌታቸውና ከሻለቃ ዳዊት ጋር ሆነው አንድ አማራን አደራጅተው እዚህ አድርሰው እንደውም በራስዎም የዛው ድርጅት ደግሞ ትልቅ ድርሻ ኃላፊነት ወስደዋል። ይሄ እንደው ለራሳቸው ታግለው ራሳቸውን ስልጣን ላይ እንዳበቁ የሚገምቱ ሰዎች አሉና አደራዳሪ፣ ሸምጋይ፣ አገናኝ ሆነው አሁን ደግሞ እንደገና እዚህ ውስጥ መገኘቱ አመሰግናለሁ ስንነሳ አማራ ድርጅቶችን በሙሉ አንድ የማድረግ ነበር እና በዚህ ሂደት ውስጥ መተን መተን አንድ አማራን ካደራጀን በኋላ በአንድ አማራ ውስጥ ኃላፊነት ለምን ያስክል የሚለው ጥያቄ ሲጀመር ድርጅቶችን ለማጠናከር በዛ ውስጥም አስተዋጽኦ በምችለው ለማድረግ የተነሳሁትኝ። ነገር ግን አንድ አማራ ሲመሰረት የማደራጀት ልምዱም አቅሙም አለህና ብትረዳን የአንተ ሚና ያስፈልጋል የሚል ጥያቄ ስለቀረበልኝ ከዛ አንጻር ከበልኩት ኃላፊነት ነው። ኃላፊነቱን የሰጡኝ ራሳቸው የድርጅቱ የመሰረቱት አካሎች ናቸው። የአማራው የመደራጀት ጉዳይ ለተለየ ዓላማ ሳይሆን የትግራይ ነጻ አውጪ ግንባር ላለፉት ሀያ ሰባት ዓመታትም ሁለንተናዊ የጥቃት የከፈተው በአማራው ላይ ነው። አማራው ጠላቴ ነው፣ ጠላቴን መጥፋት አለበት በሚል ሰፊ ዘመቻ ስላደረገ የአማራው የመደራጀቱ ዓላማ የህልውናውን የማስጠበቅ ነው። አማራው እንደ ኢትዮጵያዊ እንደ አማራ በሀገር ውስጥ በነጻነት የመኖር መብቱን ህልውናውን ለማስጠበቅ የግድ መደራጀት ስላለበት ለመደራጀት ጥረት እየተደረገ ነው። አሁንም በሰፊው ጥረት ይደረጋል። ህልውናውን ለማስጠበቅ ግን አማራው በአማርነት መደራጀቱ ብቸኛ አማራጭ ነው ማለት ነው። ብቸኛ አማራጭ ነው ብዬ አምናለሁ። ለምን ቢባል አሁን ነገሮች ተለውጠው የተሻሉ ሁኔታዎች ቢመጡ አማራውን የሌሎች ብሔር ብሔረሰቦች ሁሉ ጠላት፣ በዝባዥ፣ ጨቋኝ፣ ገዢ እንደነበር ተደርጎ የተሰበከው ስብከት በብዙ ቦታዎች ለብዙ ሺህ አማራዎች ጥቃት ተጋልጠው ቆይተዋል። ይህንንም ጥቃት ለመመቅቀት በመላው አማራ ህዝብ ድርጅት ከአስራ ዘጠኝ መቶ ሰማኒያ ጀምሮ በፕሮፌሰር አስራት መሪነት ተጀምሮ ያንን ጥቃቶች ለመመከት በጣም ሰፊ ትግል ተካሂዷል። እኔም በዛ ውስጥ አልፍ ያለሁ ላለፉት ሀያ አራት አመታት ትግል ሲካሄድ አይቻለሁ። አማራው ተነጥሎ የተመጣው በፖለቲካ አመለካከቱ በሌላ ነገር አይደለም፣ በአማራነቱ ነው። እና አማራው ህልውናውን ለማስጠበቅ መደራጀት አለን። ነገር ግን አማራውን በአማራነት ማደራጀት ለኢትዮጵያ ይጠቅማል የተባለውን ያህል የአማራ ድርጅቶች እርስ በርስ ከመናቆር አንዱ አንዱን ከመጥለፍ የወዘኑበት ጊዜ እንደሌለ ተጨባጭ ነገር ማቅረብ እንችላል። መሄድ አለን። ሩቅ ሳንሄድ ግን በቅርቡ 18 ያህል የሲቪክ ና የፖለቲካ የአማራ ድርጅቶች ተሰባስበው፣ አሁን እናንተ አንድ አማራን ስትመሰርቱ ምን ያህሉ እናንተ ውስጥ እንዳሉ አላውቅም። የብዙ ሰው ጥያቄ ደግሞ እንዴ በአማራነት መደራጀት ይሁን መልካም ነው ከተባለ ለምንድነው 15፣ 20 የአማራ ድርጅቶች ያስፈለጉት የሚባል ነገር አለ። እና አቶ ኃይለ ገብርኤል፣ አሁን እናንተ አንድ አማራ ኢትዮጵያ ውስጥ ያሉ አማሮችን በጠቅላላ ይወከላል ወይም እነሱን የነሱ ድምፅ መሆን ይችላል? ሌሎቹ አያስፈልጉም ነው? እስቲ ንገሩኝ። አይደለም አንድ አማራ ስንመሰረት ከረጅም ጊዜ ጀምሮ በፖለቲካ ና በሲቪክ የተደራጁትን የአማራ ድርጅቶችን ወደ ጋራ ና ጠንካራ የትብብር መድረክ ለማምጣት ሲሞከር የነበረው እንቅስቃሴ ቀጥሎ የመጣ ሂደት ነው። ምን ያህሉ አሉ ከአስራ ስምንቱ እናንተ ውስጥ? ባጭሩ ከእኛ ውስጥ ከአስራ ስምንቱ የሉም። አስራ ስምንት የተባሉት አንደኛ ድርጅቶች፣ የፖለቲካ ድርጅቶች አለ። የሲቪክ ና ኮሚኒቲ ድርጅቶቹ በጣም ውስን ናቸው። ከውስኖቹም እናንተ ውስጥ ያለ የለም። ይሄ የተለየ ነው። እና እኛ ይህን ሂደት የጀመርነው ላለፉት አንድ አመት በላይ ነው። ጋሸትሬን ጨምሮ ሌሎቹንም ድርጅቶች በፖለቲካ ና በሲቪክ የነበሩትን ድርጅቶች ጨምሮ አንድ ጠንካራ የአማራ ድርጅት ለማምጣት ስራ ሲሰራ ነበር። በዛ የስራ ሂደት ውስጥ በተለያዩ አለመግባባቶች ያሰብነው ነገር ሳይሳካ ሁሉንም አጠቃሉ አንድ ጠንካራ ግንባር እንፈጥራለን ያልነው ሳይሳካ ቢቀድም በተወሰነ ደረጃ የነበሩትን ግን እስከ መጨረሻው አምሶ አንድ አማራን ለመመስረት ችለናል። እነ ፕሮፌሰር ጌታቸው ያወጡትን መግለጫ አይቻለሁ እጄ ላይም አለ። ነገር ግን እኔ ጥያቄ እዚህ ላይ ላቆይ ላቆይና፣ የአማራውን ህልውና ለማቆየት ኢትዮጵያን ለማጠናከር ተብሎ ያለው ነገር በአማራዎች መለያየት ይሄ ነገር እየተበላሸ አይሄድም ወይ? ምን ያህል ታስቦበታል? አሁን እርስዎ እንዳሉት ጋሽ ተክሌ መስመር ላይ አሉ። እሳቸውም አቶ ተክሌ እሳቸው እንኳ የሉበትም። እናንተ ውስጥ አብራችሁ ግን ጀምራችሁ ይሄ ነገር ብዙ ሰው የሚጠይቀው ምንድን የሚያለያያቸው የሚለው ነው። እና እንደው ዝች ላይ ጌታቸውም ሀሳብ እሰጣለሁ የያዙልኝ ፕሮፌሰር። እሺ፣ አቶ ኃይለ ገብሬ ባጭሩ። እንግዲህ መደራጀት አለበት መደራጀት የለበትም በሚል በጣም ረጅም ዘመን ሙሉ አማራው በውዝግብ የተሞላ ፖለቲካ ነው ሲራመድ የነበረው፣ የተደራጁትንም በማፍረስ ሂደት ውስጥ ነው። እንግዲህ በኢትዮጵያ ታሪክ ውስጥ በብሄር ድርጅት ከተደራጁት ራሱን ያፈረሰ ድርጅት መላው አማራ ብቻ ነው። በአማራነት መቀጠል የለብኝም ኢትዮጵያን ማካተት አለብኝ በሚል ድርጅቱ ፈርሶ ነበር ያንድ ድርጅት እንደገና ተመስርቷል። ነገር ግን ቡድኖች መካከል ያለው ልዩነት መሰረታዊ የሆነ የአንድ የሀሳብ ልዩነት አለ። የቀድሞ ፖለቲካ ባህላችን ያመጣው የአንጃና የግሩፕ ባህል እንጂ መሰረታዊ የሆነ አንዱ ከሌላው ጋር በአማራ ጉዳይ ላይ የተለየ ነጥብ ኖሮት አይደለም። የፖለቲካ ባህላችን ያለመዳበሩ ውጤት ነው ብዬ ነው እኔ ማምነው። እሺ ወደ አቶ ተክሌ ልሂድ። ፕሮፌሰር የያዙልኝ አልረሳውም። ዶክተር ጌታቸው ሌሎችም አሉ። ፕሮፌሰር አለማንተም አቶ ተክሌ እርስዎ ጋር የምመጣው ምክንያት ያዘ ነገር በመሆኑ ነው። ከዚህ ቀደም በሞረሽ ወገን የነበረ የምናቀውት አሁን የአማራ ህልውና እና ለኢትዮጵያ አንድነት ድርጅት ውስጥ ነው በሊቀመንበርነት ምንድን ነው ይሄ የተለያየ ቦታ የመሆኑ ነገር፣ አሁንም በአማራ ውስጥ ነው ያሉትና የአማራ በአማራነት መደራጀት ለኢትዮጵያ ህልውና ጠቃሚነቱ ምን ያህል ያዩታል? ከአንድ አማራ ጋራ ለምንድን ነው አብራችሁ ልሰሩ ያልቻላችሁት? እርስዎ ጋር ያሉትን አስራ ስምንቱን የሲቪክና የፖለቲካ ድርጅቶች አሰባስበው አንድ ላይ መሄድና መስራት ያልተቻለው ለምንድን ነው? አመሰግናለሁኝ እድሉን ስላገኘሁኝ። በመጀመሪያ ደረጃ ሞረሽ ሲቪክ ድርጅት ነው እና ሞረሽን ላለፉት አምስት አመታት፣ በዚቀን ምረት መርቻለሁኝ። ሞረሽ አሁንም በሲቪክ ድርጅት የሚቀጥል ነው። ሞረሽ ግን አማራ የፖለቲካ ድርጅት የለውም፣ ከፍተኛ ጥቃት ደርሶበታል። በሲቪክ ድርጅትነት የአማራውን ችግር መቋቋም አይቻልም የሚሉት አባላቶቻችን ላይ እየተነሳ በመምጣቱ ከሌሎች ሁለት ድርጅቶች ጋራ በመገናኘት የአማራ ህሉና የዛሬ አመት ተመስርቷል። የድርጅቶቹ መብዛት ግን በአመሰራረት አማራው ተጣልቶ አብሮ የመስራት ችግር ኑሮበት አይደለም። በአማራው ላይ የውጭም የውስጡም ሰው የጥናትነቱን አበረከቱበት። ስለዚህ ባለፉት አርባ ሶስት አመታት አማራው ነው በገዢ መደብነትም በጨቋኝነትም በጨቋኝ ብሔረ ሰብነትም ነፍጠኛ ትምክረኛ ተብሎ የተዘረፈ። በማንነቱ ማፈር የጀመረው በዚህ ምክንያት ነው። በዚያ የተረፈ የምናስታውሳቸው ናቸው። በሀገር ውስጥ ከሰማኒያ ሶስት እስከ ሰማኒያ አራት በነበረው ጊዜ ውስጥ የተደረገውን እልቂት ሀረር ላይ አርሲ ላይ እናስታውሳለን። ወለጋ ላይ እናስታውስ። ያ ለፕሮፌሰር አስራት መሀድ ለመመስረት ምክንያት ሆናቸው። እዚያ የተረፈ ደግሞ በሽግር መንግስቱ እንደሚታወቀው ሁሉም ድርጅቶች የራሳቸውን የጎሳ ድርጅቶች ይዞ የቀረቡት አማራ ተወካይ አልነበረውም። ስለዚህ በአማራው የእኔ የሚለው ነገር አልነበረውም። በኢትዮጵያ ፖለቲካ እና ማህበራዊ ውስጥ ተገለለ። ብቻ አሁን ከየትኛውን ቦታ ላይ ከኦሮሞዎቹ ብንሄድ አስራ ስድስት ድርጅት አላቸው። ጉራጌዎቹ አራት አላቸው። አፋሮቹ አራት አላቸው። ሀረሬዎቹ አራት አላቸው። እምዳ ሁሉም ብሄረሰብ የራሱ ድርጅት አለው። አንዳንድ ሞኞች ናቸው አማራው ጠፍቶ ኢትዮጵያ ትኖራለች ብለው የሚያስቡ ካሉ ያ ሌላ ጥያቄ ነው የሚሆነው። እኛ ግን እንደኛ እምነት ኢትዮጵያ አንድም ብሄረሰብ ጠፍቶ ኢትዮጵያ አትሆንም የሚል እምነት ነው ያለን። ስለዚህ ኢትዮጵያን አንድነት ለማድረግ የኢትዮጵያ ሁ ለማረጋገጥ ጠንካራ የሆነ ድርጅት ከተፈጠረ ጠንካራ ማንም ሰው ይደግፈዋል። ይሄ መታወቅ አለበት። አገር እኮ በስምምነት ተመሳሳ አታውቅም። እነ ጣሊያንን፣ እነ ፈረንሳይን፣ እነ ጀርመንን፣ እነ ሩሲያን ይህን ማገር ብንመለከት አሜሪካን በስምምነት ሰዎች ቁጭ ብለው አገር አልገነቡም። ከዚህ አንጻር አማራው ሲደራጅና የራሱን ማነት ሲያስጠብቅ መጀመሪያ ሌሎች ለመቆም የራሱን ህሉና ማስጠበቅ መቻል አለበት። ግን ማቋረጥ አለም ሀሳብ ካለ ይነግሩኛል። አማራው ብዙ ቢሆንም ተጣልቶ አደለም ብዙ የሆነው የሚለው ነገር እርስ በርስ ተጣልተው የአማራው እከሌ ከሌ ማለት አልፈልግም። አንዱ በአንዱ ላይ የሚያወጣውን መግለጫ በየጊዜው የምናነባው ነው። ለጠብ እንግዲህ ዱላ ይዞ መደባደብ የግድ አስፈላጊ አይደለም። አን ሌላው ደግሞ ሁሉም ተጣሉ የምንላቸው አንደኛ በአስተሳሰብ ሲመጣ ለአማራው እኔ ያስኩት መንገድ ትክክል ነው ብሎ ይነሳል። ብሶቱ ያንገበገባቸው ወጣቶች በመሰላቸው መክት ተቀርመዋል። ብትሰበሰቡ መልካም እኮ ነው መሰብሰባችሁ። ግን ተሰብሰባችሁ አንድ አልሆናችሁም። ለጊዜው አንድ አማራ ለብቻው ወጥቷል ዋና ዋናው ጥያቄ እኮ ህዝቡም የሚጠይቃችሁ የዘር ፖለቲካ ለኢትዮጵያ ጎጂ ነው እየተባለ ያንኑ እኛ ካልተደራጀን ሌላው ከተደራጀ እኛ ስለምን ይቅርብን በሚል በፉክክር መንገድ መመስረት ወይም መቋቋም ያለባቸው አይመስለንም ነው የብዙ ሰው አስተያየት መጀመሪያ ደረጃ አንድ አማራ ይህ ስብስብ ከተፈጠረ በኋላ የተፈጠረ ድርጅት ነው እሱ ቁም ነገር የለውም መቼም የሚፈጠር መቼም ግን ተቋቁሟል እሷ አር ለምነ ጥቡ እኮ ምንድን ነው አንድ ያላረጋችሁ ነው የዘር ፖለቲካ ጠቃሚ ነው ለምን ትላላችሁ ነው ከዚህ ቀደም የተወገዘ ነገር ዛሬ መስራቱ ትክክል ያደርገናል ወይ ነው ጥያቄው። እኮ አልተወገዘም እኮ ቢወገዝማ ኢትዮጵያ ይጠፋ ነበረ። ዘጠኝ ክልሎች ተመስርተው እያንዳንዱ ድርጅት በራሱ ቋንቋ መጥቶ አማራ ጠላት ነው ተብሎ አማራ ከየትኛውም ቦታ ተገድሎ እያለ ጠፋ የሚያሰኝ አይደለም። ይህ በትናንቱ የሚያስቡ ሰዎች አምና የሚያስቡ ሰዎች ናቸው እና እንዲህ የሚሉት ዛሬ አልጠፋም። እራሱ አማራው እኮ አማራ ክልል ያለው አማራ ነ ተቦነ ያደገው እሺ፣ አጭር ነገር ለፕሮፌሰር ጌታቸው ሰጥቼ ወደ ፕሮፌሰር አለማንተ ሄዳለሁ። ቅድም እዚች ጋር ልግባ ብለው ነበር ፕሮፌሰር በአጭሩ ይንገሩኝና እስካሁን በትዕግስት ወደ ጠበቁኝ ወደ ፕሮፌሰር አለማንተ ሄዳለሁ። በጣም አመሰግናለሁ። አንድ ይሄ አስራ ስምንት ድርጅቶች የሚባለው እንደው ቁጥሩን ብዙ ያስመስለዋል እንጂ መታየት ያለበት ነገር ምንድን ነው? ሪሊ ያን ያህል አይደሉም። አሁን አቶ ተክሊን ራሳቸውን ብትወስዳቸው ይሄ ከእሳቸው ጋር የተያዘ አራት ግሩፕ ነው። የእሳቸው የፖለቲካ ድርጅት አለ። የእሳቸው የዚህ ሞሬሽ የሚባለው ሲቪክ ግሩፕ አለ። የእሳቸው ሬዲዮ አለ የሳቸው ደግሞ አንድ ሌላ እንደዚሁ የጽሁፍ ነው ይመን አለ አሁን ይሄ አራት ነው። በእንደዚህ አትላንታ ተብሎ ሁለት ሶስት ሰዎች ብቻ ማህበር አቋቁመው በውሱም ተው እንደዚህ እንደዚህ ይወከላል በየቦታው፣ እና ቁጥር ለማብዛት የተደረገ ነገር እንጂ በተግባር እንደው ሪ ከተወሰደ ጥቂት ናቸው። እሺ አስራ ስምንትም ባይሆኑ ግን ፕሮፌሰር አስራ ስምንትም ባይሆኑ ግን አሉ በፖለቲካ የተደራጁና እነሱን እንኳን ለማደራጀት ጥረት ልታደርጉ ይገባል ነው እኮ እናንተ የምትጠየቁ። ትርሶና ሻለቃ ዳዊት። እሺ አድማጮች፣ ውይጦ አላበቃም ሳምንት ይቀጥራል።

i yeah. የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድኳችሁ ኳችሁ አሉላ ከብድ ነኝ። የፕሮግራሙ አቀናባሪ ንጉሡ ታምሬ ነው። ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመልሳለን። በእኛ በኩል አሁን በዚሁ ተሰናበትን። ሰላም፣ ደህና እደሩ።